አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዩናይትድ ስቴትስ እና ቻይና የኢትዮጵያን የግል ዘርፍ እያዳበሩ እንደሆነ ተዘገበ፣ ኢትዮጵያ ድርቁን ለመቋቋም ዓለም አቀፍ ረድኤት ያስፈልጋታል ተባለ፣ ግብጽ ከምስራቅ አፍሪካ የመብራት ኃይል ቅንጅት አባልነት መውጣቷ ታወቀ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የአፍሪካ ሪፖርት የተባለው ስለ አፍሪቃ ዜና ትንታኔና የአመለካከት ጽሑፎች የሚያቀርብ መጽሔት ድረገጽ አገዋ በተባለው የአፍሪቃ እድገት እድል ውል መሰረት የዩናይትድ ስቴትስ እና የአፍሪቃ የንግድ ህግ በውሉ ለተካተቱ የአፍሪካ ሀገሮች በዩናይትድ ስቴትስ ገበያዎች ከቀረጥ እና ከጣሪያ ነጻ የሆነ ተደራሽነት እንዲያገኙ ያደርጋል ይላል። ይህን መሰረት በማድረግ ታዲያ ከኢትዮጵያ ወደ ዩናይትድ ስቴትስ የሚላከው የጫማ ንግድ መጠን እንደመጠቀ ጽሑፉ ጠቁሟል። የዩኤስኤአይዲ ማለት የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት አሃዝ በጠቆመው መሰረት ከኢትዮጵያ ወደ ዩናይትድ ስቴትስ የሚላከው ጫማ በ630 ሺህ ይገመት እንደነበር፣ ከሶስትና ከአራት ዓመታት በፊት በነበረው ጊዜ ግን ወደ ሰባት ሚሊዮን ዶላር እንደተጠጋ ዘገባው ጠቁሟል። የኢትዮጵያ የጫማ ኢንዱስትሪ ድሮም ቢሆን ጥራት ያለው የቆዳ ጫማ በማምረት ይታወቃል። አሁን ደግሞ የሀገሪቱ ኢኮኖሚ በከፍተኛ ፍጥነት በማደግ ላይ ያለ በመሆኑ አስተማማኝ የኤሌክትሪክ ኃይል ምንጭና ርካሽ ጉልበት በመኖሩ ዓለም አቀፍ ኩባንያዎችና አቅራቢዎች በጫማ ኢንዱስትሪ ለመጠቀም ወደ ኢትዮጵያ መጉረፋቸው አያስደንቅም ይላል ደ አፍሪካ ሪፖርት ድረገጽ ላይ የወጣው ጽሑፍ። ኢትዮጵያ ከመላ አፍሪካ የበዙ የቀንድ ከብት ሀብት አላት። በዓለም ደረጃም ብዙ ከብት ካላቸው ሀገሮች አንዷ ናት። የኢትዮጵያ ኩባንያዎች እንደ አውሮፓ አቆጣጠር ከሺህ ዘጠኝ መቶ ሰላሳዎቹ ዓመታት አንስተው የቆዳ ምር ወደ ውጭ ሲልኩ ቆይተዋል። አዲስ የኢትዮጵያ ነጋዴዎች መደብ የአገዋን ውል በመጠቀም በአዲስ ገጽታ እየተንቀሳቀሰ ነው። ለምሳሌ ሶል ሬበልስ የተባለው በኢትዮጵያ ከአካባቢ ጥራት ጥበቃ ጋር የተሳሰረ የጫማ ፋብሪካ ከአነስተኛ ኩባንያነት በዓለም ደረጃ ወደሚሸጥ ጫማ አምራችነት አድጎ በዓመት 15 ሚሊዮን ዶላር ወይም ከዛ በላይ ገቢ ለማግኘት በቅቷል። በአብዛኛው ግን የኢትዮጵያ አገር በቀል የንግድ ተቋሞች ምርታቸውን ወደ ዩናይትድ ስቴትስ ለመላክ የሚያስችላቸው የጥራት ደረጃ ላይ አልደረሱም። የአጎዋን ከቀረጥ ነፃ የሆነውን የንግድ ዕድል የሚጠቀሙበት ታዲያ ኢትዮጵያ ያሉት የቻይና የጫማ ፋብሪካዎች ናቸው። ኢትዮጵያ አስፈላጊውን መሰረተ ልማትና አስተማማኝ የመብራት ኃይል አቅርባ የቻይና ኩባንያዎች በርካሽ ጉልበት ለማሰራት ወደሚችሉበት ኢትዮጵያ ይሄዳሉ። በመጨረሻም ዋናዋ ተጠቃሚ ኢትዮጵያ ትሆናለች። ዩናይትድ ስቴትስም ከአፍሪቃ ለተመረቱ ምርቶች ገበያዋን በመክፈት የአጎዋን የአፍሪቃ የግል ዘርፍ ማደግ ተልእኳን አከናወነች ማለት ነው። በአጠቃላይ የቻይና ኩባንያዎች በዝቅተኛ ዋጋ የቆዳ ምርቶችን ያመርታሉ። የዩናይትድ ስቴትስ ኩባንያዎች በዝቅተኛ ዋጋ ከፍተኛ ጥራት ላለው የቆዳ ምርት ተደራሽነት ይኖራቸዋል። የኢትዮጵያ ኩባንያዎች ደግሞ ምርታቸውን ወደ ውጭ ለመላክ የሚያስችላቸውን የእውቀት ሽግግር ጥቅምና የቴክኒካዊ ሙያ እውቀት ያገኛሉ። በዚህ ትስስርም ሁሉም ተጠቃሚ ይሆናሉ ሲል አፍሪካ ሪፖርት የተባለው መጽሔት ድረ ገጽ ላይ የወጣው ጽሑፍ አስገንዝቧል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ደግሞ ኢትዮጵያ ካለፉት አስራ አምስት አመታት ወዲህ ከቱርክሜንስታን ጋር ከዓለም በከፍተኛ ፍጥነት ስታድግ የቆየች ሀገር በመሆኗ በሚሊዮኖች የሚቆጠሩ ሰዎች ከድህነት እንዲወጡ አድርጋለች። የሀገሪቱ እድገት ደረጃ በህንጻዎች ግንባታ ቦታዎች እና በእያንዳንዱ የአዲስ አበባ ማዕዘናት ባሉት ረዣዥም ፎቆች ይንጸባረቃል። ሀገሪቱ በሰላሳ አመታት ውስጥ በጣም ተቀይራለች። ከ30 ዓመታት በፊት በደረሰው ከባድ ድርቅ ምክንያት በተከሰተው ረሃብ በብዙ መቶ ሺዎች የሚቆጠሩ ሰዎች አልቀዋል። ያ ትዝታ አሁንም ገና ብዙ የመስራት ዓላማ ላለው የወቅቱ መንግሥት ያልደረቀ ቁስል ነው በማለት ዘገባው ያለፈውን ያስታውሳል። አሁንም እንደ ገና ኤልኒኖ ባስከተለው ድርቅ ምክንያት መሬቱን ወደ አቧራ ቀይሮታል። አሁንም እንደገና ገና ከ30 ዓመታት በፊት የታየውን ያህል አስከፊ ድርቅ ገጥሟታል። የአሁኑ ድርቅ ያኔ ከነበሩት የበዙ ቦታዎች ላይ ተዳርሷል። እንዳውም አንድ ሰውዬ በአርባ አምስት ዓመታት ውስጥ ይህን አይነት አስከፊ ድርቅ አይቻል አውቅም ማለታቸውን ዘገባው ጠቅሷል። አሕመድ ዱቤት ሮብሌ የተባሉ እርዳታ ፍለጋ ወደ ፌዴቶ የሄዱ ሰው የነበራቸውን ንብረት ሁሉ እንዳጡ ተናግረዋል። ኸዲጫ አደን አብቲዶም የነበራቸውን ከብት ሁሉ እንዳጡና ፌዴቶ የሄዱት ረድኤት ፍለጋ እንደሆነ መግለጻቸውን ዘገባው ጠቅሷል። ኢትዮጵያ በድርቅ ለተጎዱት ሰዎች ረዲኤት ለማቅረብ ስትል በብዙ መቶ ሚሊዮኖች ዶላር በሚቆጠሩ ወጪ እህል ሸምታለች። ድሬዳዋ ባለው የእህል መጋዘን ግዙፍ የሆነ በነጭ በቆሎ የተሞሉ ጆንያዎች ክምር አይቻሉ ሲል ዘገባውን ያቀረበው ጋዜጠኛ ጠቁሟል። የኢትዮጵያ የእርሻ ሚኒስቴር የሚል ጽሑፍ የተለጠፈባቸው በቆሎ የያዙ ጆንያዎች ጭነት የተገዛው ከውጭ ሀገራት ሲሆን በጅቡቲ ወደብ በኩል ገብቶ በኤሌክትሪክ በሚሰራው ከጅቡቲ ወደ ኢትዮጵያ በሚያመራው አዲስ የባቡር መስመር ወደሚያስፈልግበት ቦታ እንደገባ የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኢትዮጵያ እስካሁን ባለው ጊዜ የረድኤትን ለመግዛት ከ ሶስት መቶ ሰማኒያ ሚሊዮን ዶላር በላይ አውጥታለች። የዓለም አቀፍ ረድኤትም የጠየቀች ቢሆንም ከሚያስፈልገው አንድ ነጥብ አራት ቢሊዮን ዶላር እስካሁን የተገኘው አርባ ስድስት ከመቶ ብቻ እንደሆነ ዓለም አቀፍ የሰብአዊ ረድኤት አስተባባሪ ጽህፈት ቤት ገልጿል ሲል የቢቢሲ ድረ ገጽ ላይ የወጣው ጽሑፍ አስነብቧል። ኢኤስአይ አፍሪካ የተባለው ስለ አፍሪካ የኤሌክትሪክ ኃይል የሚጽፍ ድረ ገጽ በበኩሉ የምስራቅ አፍሪካ የኤሌክትሪክ ኃይል ተቋም አባል ሀገሮች በአባይ ወይም በናይል ወንዝ ላይ የኤሌክትሪክ ኃይል ማመንጫ ግድቦችን ለመስራት ያላቸው እቅድ ስላሳሰባት ግብፅ ከአባልነት እንደወጣች ጠቁሟል። ኢኤስአይ አፍሪካ በዘገበው መሰረት ግብፅ አባይ ወንዝ በሚፈስባቸው በኢትዮጵያና በሱዳን የምስራቅ አፍሪካ የመብራት ኃይል ተቋም ማስተር ፕላን ሰነድን አልቀበልም ብላለች። ኢኤፒፒ በሚል ህጽሮት የሚታወቀው የምስራቅ አፍሪካው የመብራት ኃይል ማከፋፈያ ተቋም በቀጣዮቹ የአምስት ዓመታት ውስጥ የክልላዊ የመብራት ኃይል ትራንስሚሽን ውህደት መሰረት ይሆናል። አስሩ የተቋሙ አባል አገሮች ኢትዮጵያ፣ ቡሩንዲ፣ የኮንጎ ዲሞክራሲያዊ ሪፑብሊክ፣ ግብጽ፣ ኬንያ፣ ሩዋንዳ፣ ሱዳን፣ ታንዛኒያ፣ ሊቢያና ኡጋንዳ ይገኙባቸዋል። እነዚህ አገሮች የተቋሙን ማስተር ፕላን በኦፊሴል ለማጽደቅ በቅርቡ አዲስ አበባ ተሰብስበው ነበር ይላል ኢኤስአይ አፍሪካ ላይ የወጣው ዘገባ። የኢኤፒፒ ዋና ጸሐፊ ሌቢ ቻንጉላ አባል አገሮች ማስተር ፕላኑን እንዳጸደቁ ገልጸው ግብጽ ስጋት ብታንጸባርቅም በተግባር ላይ መዋሉ እንደማይቀር ጠቁመዋል። ግብጽ ሰነዱን አልፈርምም ማለቷ የማስተር ፕላኑን መተግበር አያሰናክልም፣ ምክንያቱም የተቀሩት አባል አገሮች ሁሉ የፈረሙበት ሰነድ ነውና ሲሉ ዋናው ጸሐፊ ማስረዳታቸውን ኢኤስአይ አፍሪካ የተባለው ስለ አፍሪቃ የኤሌክትሪክ ኃይል የሚጽፍ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህን አቆዩ ነው።